ባለፈው መጋቢት 1 ለ157 ተሳፋሪዎቹ እልቂት ምክንያት የሆነው የቦይንግ 737 ማክስ 8 በሾፍቱ አቅራቢያ መውደቅ ጉዳይ አሁንም እያነጋገረ ነው። የአደጋው ተጎጂ ቤተሰቦች አባላት ባለፈው ሳምንት በዩናይትድ ስቴትስ የተወካዮች ምክር ቤት ተገኝተው የሰጡትን ቃል እንዲሁም ከጥቂት ሳምንታት በፊት ጄቱን የሠራው ኩባንያ ቦይንግ ኢትዮጵያ፣ ቀደም ሲልም ኢንዶኔዥያ ውስጥ በደረሱ ተመሳሳይ አደጋዎች ለተጎዱ የአንድ መቶ ሚሊዮን ዶላርስ መርጃ እሰጣለሁ ያለበትን ዜና አስመልክቶ ተጎጂ ቤተሰቦችና አንድ የሕግ አማካሪ የሰጧቸውን ምላሽ ያካተተ ቅንብር ነው። ተከታዩ አሉላ ከበደ። ዘካሪያስ አስፋው ሸንቁት እባላለሁ። ተወልጄ ያደግኩት የተማርኩትን ኢትዮጵያ ውስጥ ነው። የምኖረው ኦሌታ የምትባል ከተማ ውስጥ የምሰራው ደግሞ ሌኔክሳ ውስጥ ነው፣ ካንሳስ ሲቲ ስቴቱ ካንሳስ ወደዚህ ሀገር ከመጣሁ አንድ አምስት ዓመት ሆኖኛል። በስራ ምክንያት ነው የመጣሁት። ስሜ ሼክስፒር ፈይሳ ይባላል። በሲያትል ከተማ የህግ ጠበቃና አማካሪ ነኝ። በኢትዮጵያ አየር መንገድ በረራ ቁጥር ሶስት መቶ ሁለት ላይ በደረሰው አሳዛኝ አደጋ የሟቾች ቤተሰቦችን በመወከል ቦይንግንና ሌሎችንም ከዚህ ጉዳይ ተያያዥ ያላቸውንና ጥፋተኛ ናቸው ብለን ያመናቸውን ኩባንያዎች ወደ ህግ አቅርበን ለቤተሰቦች ፍትህ ለማግኘት ጥረት እያደረግን ነው በአሁን ሰዓት። እሺ፣ አቶ ሼክስፒር ፈይሳ፣ አቶ ዘካሪያስ አስፋው እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። መንደርደሪያውን ላስቀድም። ባለፈው መጋቢት አንድ 2011 ዓ ም ከአዲስ አበባው የቦሌ አውሮፕላን ጣቢያ በተነሳ ጥቂት ደቂቃዎች ውስጥ ቢሾፍቱ አቅራቢያ የተከሰከሰውና የአውሮፕላኑን ሰራተኞችም ጨምሮ ለአንድ መቶ ሀምሳ ሰባት ሰዎች ሕይወት መጥፋት ምክንያት የሆነው የበረራ ቁጥር ሶስት መቶ ሁለት ቦይንግ ሰባት ሰላሳ ሰባት ማክስ የኢትዮጵያ አየር መንገድ አውሮፕላን አደጋ ጉዳይ ዛሬም ድረስ እያነጋገረ ነው። በተለይ በዚያ አደጋ ሕይወታቸውን ያጡ ሰዎች ቤተሰቦች ለሐዘናቸው መቋጫ ባላገኙበት በዚያ ነው የምንነጋገረው። እስኪ ከሰሞንኛው ዜና እንነሳ። በዚህ አደጋ ሶስት ልጆቻቸውን ባለቤታቸውንና እንዲሁም የባለቤታቸውን እናት ያጡ በካናዳ የቶሮንቶ ከተማ ነዋሪ ናቸው። ፖል ኑንጆርጌ ይባላሉ። ባለፈው ሳምንት ከዩናይት ስቴትሱ የህግ አውጪዎች ምክር ቤት አባላት ፊት ቀርበው ቦይንግንና በቁጥጥር ስራው ሊያደርግ ይገባ ነበር ሲሉ ያነሱትን የዩናይት ስቴትሱን የፌዴራል አቪዬሽን ባለስልጣን ጨምሮ አደጋውንና የደረሰባቸውን የበረታ ሐዘን አስመልክቶ የምስክርነት ቃል ሰጥተዋል። ማክስ ክራሽ ኪልድ ማይ ዋይፍ ማይ የቦይንግ 737 ማክስ 8 አደጋ ባለቤቴን ሦስት ልጆችን የባለቤቴን እናት፣ እና ሌሎች 341 ሰዎችን ገድሏል። በምክር ቤቱ አባላት መወሰድ አለባቸው ያሏቸውንም እርምጃዎች ዘርዝረው ጥሪም አቅርበዋል። አቶ ዘካሪያስ፣ እንደ አቶ ፖል ንጆርጌ ሁሉ እርሶም በዚህ አደጋ ሀዘን ደርሶቦታልና የኚህን ሰው የምስክርነት ቃል ሂደት የመከታተል እድል ከነበረው በአደጋው ወንድሙን እንዳጣ ሰው ከእኚህ ሰው ንግግር የሚያዛምዷቸው ጉዳዮች ካሉ እስኪ ይንገሩን። አመሰግናለሁ። አሉላ ሰምሃው ፐብሊክ የወቶ በሕግ አውጪዎች ፊት ቆሞ ያ ሰው ያጣውን ነገር ሲያወራ፣ ወንድሙን እንዳጣ ሰው ቤተሰቦቼንም የወንድሜንም ደግሞ ልጆችና ባለቤቱን ወክዬም የምሰማው ነበረ። እኛ አንድ ሰው እኛንም ወክሎ እንዳወራ ነው። እንደዛ ነው የተሰማኝ። ያው እንግዲህ ሀዘን ደረጃ የለውም። ሁሉም ሰው ባጣው ልክ እንደዛ ያዝናል። እሱ ግን በአይምሮ ላይና በመላ ሕይወቱ ላይ ያመጣውን ተጽዕኖ በተናገረ ልክ እኔን ወክሎ ያወራ ነበር ይመስለኝ የነበረው እና በጣም በጣም ኢሞሽናል የሆነ ሞመንት ነበር ለእኔ። ህግ አውጪዎቹም ደግሞ ያንን እድል ለተጎጂ ቤተሰቦች መስጠታቸው ትክክል ነው ብዬ አስባለሁ። ከዚህም በኋላ ደግሞ እንደዛ ቢያደርጉ በእርግጥም የተፈጠረውን አደጋ እና በዛም አደጋ የተጎዱት ሰዎች እነማ እንደነበሩ የተጎዱት ሰዎችን ደግሞ ያጡት ሰዎች ምን አይነት ፔንፉል የሆነ ሀዘን እያሳለፉ እንደሆነ መረዳት ይችላሉ ብዬ አስባለሁ። ይህ አይነትም ነገር ደግሞ ደግሞ እንዳይከሰት ይህንን ነገር መስማቱ አግባብ እንደሆነ ነው የተሰማኝ። መልካም፣ እርሱም የሚጋሯቸውን ጉዳዮች አንስተዋል። አቶ ሼክስፒር ይሄን ምስክር የመስማት ሂደት የመከታተል እድል አግኝተው ይሆን? አዎ፣ አሉላ ፖሊን ጆርጌ ለአሜሪካኑ ምክር ቤት ያቀረቡትን የምስክርነት ቃል በደንብ ተከታትየዋለሁ። እንዲሁም ደግሞ የባለቤታቸውን እናት ባል የእሳቸውን አማች ኬንያ አግኝቻቸው ነበረ እና የሟችንም ወንድም እንዲሁ ቤተሰቦችንም የማግኘት እና የማነጋገር እድል ስለነበረኝ የመከታተሉንም እድል አግኝቻለሁ። የሚያነጋግሩ በርካታ የሕግ ጉዳዮች አሉ። ይህ ዩናይት ስቴትስ ምክር ቤት የተደረገው የምስክርነት ቃል ሂደት ራሱን የቻለ ነው። በአግባቡ ደግሞ በፍርድ ቤት የሚካሄዱት እንቅስቃሴዎች ለአድማጮች ግልጽ ለማድረግ እርሶም የአቶ ሙልጌታን ዘመዶች እነ አቶ ዘካርያስንና ቤተሰቦቻቸውን ይወክላሉ። ሌሎችንም እንደምትወክሉ ተረድቻለሁ። እስኪ ይንገሩን ይህ ቦይንግ ሰላሳ ሰባት ማክስ የተከሰከሰበት ሁኔታ ተጎጂዎችን ለመርዳት ኃላፊነት ለመውሰድ በሚደረገው ጥረት ምን አንድምታ ይኖረዋል? በርሶ እምነት ይሄ ትልቅ እንደምታ ይኖረዋል። የአሜሪካን የሕግ አውጪዎች ምክር ቤት ይህንን ጉዳይ አይቶ እንደዚህ አይነት አደጋዎች እንዳይከሰቱ እንደነ ዘካሪያስ ያሉ ቤተሰቦችም ደግሞ እስካሁን ድረስ ያሉበትን ሀዘን እና የልብ እንዳይደገም ሌላ ቤተሰብ ላይ እንዳይሆን ትልቅ እንድምታ ይኖረዋል። ኤፍ ኤ የሚባለው የፌዴራል አቪዬሽን ኤጀንሲ የሚያዩት የሚቆጣጠሩት እነዚሁ የአሜሪካን ኮንግረስ ወይም ምክር ቤቶች ናቸው እና እነሱ ለምሳሌ ይሄንን ስራቸውን ወደ ጎን በመተው አውሮፕላኖቹን ለበረራ ዝግጁነታቸውን ማጣራቱን ስራ ለነጋዴው ወይም ደግሞ ለአምራቹ ካምፓኒ ትተው ራሳቸው በራሳቸው እንዲያጣሩትና ሰርቲፋይ እንዲያደርጉት ያደረጉትን ነገር ወደኋላ ተመልሰው ያንን ሕግ እንዲከበር ያደርጋሉ። ያ ትልቅ እንደምታ ይኖረዋል። በዛ ላይ ደግሞ የቱ ጋ ነው ይሄ ስህተት ሊፈጠር የቻለው? ምን አይነት አቋራጭ መንገዶችን ነው እንደ ቦይንግ ያሉ አምራች ድርጅቶች የተጠቀሙት? ለምሳሌ ዛው ምስክርነት ቃል ላይ ተነግሮ ነበር። ኢንጂነሮች አንዳንድ በከስ ያለ ወይም ደግሞ ወጪ የማያስወጡ አቋራጭ መንገዶችን የተጠቀሙበት ሁኔታ አለ። ያ እንዳይሆን ለወደፊቱ ትልቅ የሆነ እርምጃዎችን በመውሰድ እንደዚህ አይነት አደጋዎች እንዳይደርሱ ያደርጋል። በህጉም በኩል ደግሞ ቦይንግ ኃላፊነት እንዲወስድ በማድረጉ ላይ ትልቅ እንደምታ ይኖረዋል። መልካም አቶ ዘካርያስ ቀደም ብዬ እንደጠቀምኩት እርስዎ ወንድሙን ነው ያጡት በዚህ አደጋ። ወደዚያ ጥልቅ የሀዘን ስሜት የሚመልስ እንደሆነ እረዳለው። ነገር ግን ምናልባትም ሁኔታ እንዳይከሰት ጥረት ከሚያደርጉ ወገኖች የሚደረገውን ከግምት አስገብቶ የመጨረሻዎቹን ሰዓታት እኚህ ሰው ሲናገሩ ሰምተናል። ልጆቻቸውንና ባለቤታቸውን እንዲሁም የባለቤታቸውን እናት ያጡበትን አጋጣሚ ሲገልጹ እስኪ ንገሩን ስለ ወንድሞ ስለነበሩት የመጨረሻዎቹ ሰዓታት ምን አይነት አጋጣሚ ነበር? እሺ ወንድሜ ሙሉ ስሙ ሙሉ ጌታ አስፋው ሸሙ ይባላል። በእኔና በሱ መካከል ሁለት እህቶች አሉ። በአጋጣሚ ወንድሜን በአካል አግኝቼዋለሁ ማርች ዘጠኝ እናትና አባቴ ቤት ወደ ቤት ይዣው ሄጄ እኔ ጋር አድሮ ጠዋት ኤርፖርት እንዳደረሰው መቶ እንዲያደር ብጠይቀውም ከእናትና ከአባቴ ጋር ለማደር ወሰነ ለእናትና ለአባቴ ራት ሰርቶላቸው ራት በልተው እኔም አብሬ ያንን ራት ተጋርቼ ከዛም ደግሞ ነገሱ ስለሚበር በአስር እኔም ደግሞ በአስር ማታ ወደ አሜሪካ መጪ ነበር። ከቤትም ወጣ ብለን ደግሞ በጣም ወደው ማቅረቡ ወንድሜ ስለነበረ ከግቢ ወተን ያው ቅርበት ያለው ንግግር አድርገን ነበር። ከኔ ጋር በዛ ነው የተለያየ ነው። ይህ የሚሉን አዲስ አበባ ከተማ ነው? አዎ፣ አዲስ አበባ እንደ ታላቅ ወንድም ከግቢ ወጥቶ ቀረብ ብሎ ስለ ሕይወቴ ስለ አንዳንድ ነገር አዋራኝ። ጠዋት እንደዋወላለን ተባብለን የተለያየ ነው። ፕሌኑ ክራሽ እስካደረገበት ድረስ እስከ ሁለት ሰዓት ከአስራ ስምንት ደቂቃ ድረስ በኢትዮጵያ ሰዓት አቆጣጠር እያዋራሁት ነበረ። ከዛ ወደ ኤርክራፍት እየሄድን ነው አለኝ። እዛ ጋር በቃ ኮሚኒኬሽናችን ትንሽ። ስለ ሙሉጌታ ልንገርህ ሙሉጌታ የሶስት ልጆች አባት ነው ባለቤቱ የወግዳር አበባው ትባላለች። የመጀመሪያ ልጁ ሙሴ፣ ሁለተኛ ልጁ ዮዳሄ፣ ሶስተኛ ልጁ ደግሞ አማኑኤል ነው። የሁለት የዘጠኝና የአስራ ሶስት አመት ልጆች ናቸው። ሶስቱም ወንዶች ናቸው። ሐዋሳ ከተማ ነው የሚኖረው። የክልሉን ውሃ ቢሮ በታማኝነትና በትጋት እያገለገለ ነበር። ወደ ኬንያ የሚሄድ የነበረው ደግሞ ከስራው ጋር የተያያዘ ስብሰባ ነበር። እንግዲህ ያው ኬንያም ሳይደርስ አደጋው አዲስ አበባ ላይ ህይወቱን ወስዶታል። ያንን ተከትሎ ያው ቤተሰቡ በሙሉ ከዛ ቀን ጊዜ ጀምሮ በታላቅ ሀዘን ውስጥ ነው ያለ። ነው እንግዲህ ይሄን ይመስላል ስለ ሙሉ ጌታ ያለኝ ነገር። መልካም መልሶ ያን የሀዘን ስሜት ለማምጣት ወይም በዚያ ደቂቃ ውስጥ መልሶ እንዲያልፉ ሳይሆን ከእርሶ ገጠመኝ ዛሬ ከሚደረጉት እንቅስቃሴዎች ጋር ለማዛመድ ነው። አቶ ሼክስፒር ከዚሁ ከህግ ጉዳይ ጋር እንቆይና፣ እርስዎ የሚወክሏቸው ደንበኞች ስላለዎት የደንበኞቹ ፍላጎት እዚህ ውስጥ ከግምት እንደሚገባ ግልጽና አድርግና ይህ ደጋግመን የምናነሳው የአውሮፕላኖቹ አምራች ኩባንያ በኢትዮጵያና ከዚያ ቀደም አራት ወራት በፊት ኢንዶኔዥያ ውስጥ በተመሳሳይ ለደረሰው የበርካታ ሰዎች ህይወት የጠፋባቸው የአውሮፕላን አደጋዎች ጉዳት ለደረሰባቸው ሰዎችና ማህበረሰቦች ጭምር ይላል። አውሮፕላኖች የተከሰከሱባቸው አካባቢዎች ጉዳት ደርሶባቸዋል የሚባሉ ማህበረሰቦችንም መርጃ የሚውል አንድ መቶ ሚሊዮን ዶላር መመደቡን አስታውቋል። ይህን ገንዘብ መስጠቱን የፈቀደው በመከሰሱ እንዳልሆነም ቦይንግ ይፋ አድርጓል። ነገር ግን የተለያዩ ምላሾች እየተሰጡ ነው። የቦይንግ በራሱ የወሰደው ይህ እርምጃ አዋንታዊ ነው፣ ያበረታታል። ምንድን ነው የናንተ ምላሽ? አቶ ሼክስፒር ፈይሳን ይዞ አሉላ በሌላ ዝግጅት ይመለሳል። በነገራችን ላይ አቶ ሼክስፒር እና ደንበኛቸው አቶ ዘካርያስ በዩናይትድ ስቴትሱ ፌዴራል አቪዬሽን አስተዳደር ላይም ክስ ለመመሥረት ማቀዳቸውን ትናንት ለቪኦኤ ተናግረዋል።